ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም የሀገር ልጆች እንደምን ሰነበታችሁ? ሳምንታዊው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት የአይኖስፌሪክ ከረንት ልዩነትና በጂኦማግኔቲክ መስክ ላይ ያለውን ተጽዕኖ የሚያሳይ ዝግጅት ወደ እናንተ ማድረሳችን ይታወሳል። እንደምናውቁ በፊዚክስ ውስጥ ካረንት አለ ኤሌክትሪክ ካረንት የምንለው ማለት ነው። አትሞስፈራችን ውስጥ አይኖስር ብለን የምንጠራቸው ከባቢ አየራችን ውስጥ ካረንት አለ። በዛሬው መሰናወዳችን የዚህን ቀጣይ ክፍል ወደ እናንተ እናደርሳለን። በዚህ ዝግጅት ስለ ዲናሞ ምንነት፣ የአይኖስፌሪክ ከረንት እንዴት እንደሚመነጭ መለኪያዎቹ ምን እንደሆኑና መሰል ተያያዥ ጉዳዮችን እናነሳለን። ቆይታችሁን ከእኛ ጋር አድርጋችሁ ስለ አይኖስፌሪክ ከረንት በቂ መረጃ እንድታገኙ በአክብሮት እንጋብዛለን። ዲናሞ መካኒካል ኃይልን ወደ ኤሌክትሪክ ኃይል የሚቀይር መሳሪያ ሲሆን በሰው ልጅ የስልጣኔ ታሪክ ውስጥ ትልቅ ቦታ የሚሰጠው ነው። የኤሌክትሪክ ኃይል ዘመንን ከማስገኘቱም በላይ ዘመናዊውን ዓለም ከቀረጹት ለቁጥር የሚታከቱ የቴክኖሎጂ እድገቶች ላይ መሠረት ጥሏል። ዶክተር ተሾመ ዱጋሳ በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በስፔስ ሳይንስ ዘርፍ ተመራማሪና የድረ ምረቃና ምርምር አስተዳደር መሪ ሥራ አስፈጻሚ ዲናሞ ምን እንደሆነና እንዴት እንደሚፈጠር ያስረዱናል። አሁን ዲናሞኛ መሬት ለምናውቀው በሆነ ፕሮሴስ ካረንትን ጀነት የሚያደርግ ዲናሞ ብለን እንጠራለን ማለት ነው። ሰው ዲናሞ ካለ የካረንት ጀነሬሽን አለ ማለት ነው። በራሱ የሆነ ናቹራል የሆነ ሂት አለ። ሂቱ አይንና ኒኬልን መልት እንዲያደርጉ ይሆናል። መሬት ሮቴሽን አለች። ስለዚህ ሮቴሽኑ ደግሞ ያ የተፈጠረው ካረንት እንዲዞር ያደርጋል። ያ የዞረው ካረንት ደግሞ ኤሌክትሮን ደግሞ ካረንት ይፈጥራል። ካረንት ተፈጠረ ማለት ዲናሞ አለ እንደማለት። አይኖስፌራችን ውስጥ ምን አለ? ቻርጆች አሉ። ኤሌክትሮንስና አይኖች አሉ ማለት ነው እነዚህ ደግሞ ኔቸር አይቀመጡ፣ ይንቀሳቀሳሉ። ኦኬ። በምንድን ነው የሚንቀሳቀሱ? መጀመሪያ አዮኖቹ መፈጠር አለባቸው። አዮኑ ከተፈጠረ በኋላ ደግሞ እነዚህ አዮኖች ካረንት ለመፍጠር መንቀሳቀስ አለባቸው። ኖርማል ስታቲክ ቻርጅ ካለ ሳይንቀሳቀስ ካረንት ልሰጥ አይችልም። አዮኖ ስራችን ውስጥ አዮኖች አሉ፣ ኤሌክትሮኖች አሉ። ደን ካረንት ለመፍጠር እነዚህ መንቀሳቀስ አለባቸው። ምንድን ነው የሚያንቀሳቀሳቸው ነው? ንፋስ አለ፣ ዊንድ የምንለው አትሞስፌሪክ ዊንድ ወይ ደግሞ ተርሞስፌሪክ ዊንድ ንፋስ በቴምፕሬቸር ዲፍረንስ ነው ወይ ደግሞ ፕሬዠር ዲፍረንስ ካለ ማለት ነው። ተመሳሳይ ከሆነ ፕሬዠራችን ወይ ደግሞ ቴምፕሬቸራችን ምንም ንፋስ አይፈጠርም። ቴምፕሬቸር ዲፍረንስ አለ እንበልና ፀሐይ በዚህ ጋር ስትወጣ በዚህ ዳርሽን ያለውን አትሞስፌርን ታሞቃለች። ስታሞቅ በዚህ በጨለማ ያለው ደግሞ ይህን ያህል ቴምፕሬቸር ወይ ደግሞ ፕሬዠር አይኖረው። ፀሐይ በምትወጣበት አካባቢና የምታበራበት ማለት ነው። በዚህኛ በጨለማ ደግሞ ያለው ቴምፕሬቸር የተለያዩ ናቸው። ዝምን አለ ማለት ነው የቴምፕሬቸር ልዩነት ዲፍረንስ አለ። ስለዚህ ቴምፕሬቸር ዲፍረንስ አለ ማለት ዊንድ ተፈጠረ ማለት ነው። ስለዚህ ያ ዊንድ ካለ ከሃይ ቴምፕሬቸር ወደ ሎ ቴምፕሬቸር ነው ዊንድ የሚፈሰው የሚጓዘው፣ የሚንቀሳቀሰው። በዚህ መካከል ያለ ቻርጅ አለ ማለት ነው። እነዚህን ቻርጆች ያንቀሳቀሳል። ቻርጁ ተንቀሳቀሰው ማለት እንግዲህ ካረንት ተፈጠረ ማለት ነው። ይሄ ካረንት አዮንስፌር ውስጥ ተፈጠረ ማለት ነው። ስፔሻሊ ኢሪጅን ብለን የምንጠራው አለ አይኖስፍራችን በየጸባያቸው በአልቲቲዩድ ወይ በከፊታ ሶስት ክፍፍል አላቸው። ዲ ብለን የምንጠራው ታችኛው፣ ከታች ከዲ በታች ሲ ብለን የምንጠራው ይሄ እንግዲህ ለአጠራር እንዲመች ነው። ጀመራ አትሞስፌራችን አዮናይዝድ የሆነ ክፍል ወይ ደግሞ ቻርጅድ የሆነ ክፍል የተጠናው የተገኘው ኢ ኢ ነው። ለምንድነው የተባለው? ኤሌክትሮማግኔቲክ ዌቭን ስለመለሰ ወይ ደግሞ ሪፍሌክት ስላደረገ። ኦኬ ይህን ሪጅን ኤሌክትሮኒክ ዌቪን ስለመለሰ ኢ ብለን እንጥረዋለን ብለው ሰየሙት ማለት ነው ሄቪ ሳይድ የሚባል ሳይንቲስት ሰው ከዛ በኋላ ሌላ ክፍሎች ሲገኙ ከኢ በላይ ኤፍ አሉ ከኢ በታች ደግሞ ዲ አሉ ማለት ነው ካረንት ይ ተርሞስፌሪክ ካረንት የምንለው ወይንድ የምንለው ኢ ሪጂን ውስጥ ነው ይ ኢ ሪጂን ከዲ የተሻለ ዴንሲቲ ፕላዝማ የምንለው ይ ቻርጅር ሪጂን በብዛት ከዲ የበለጠ ያለው ክፍል ነው ከኢ በላይ ስንሄድ እና ከኢ በታች ስንሄድ እንዲህ አይነት ነገሮችን አናገኛቸው። ሾርት ሰርኪዩዝ ነው የሚሰጡ። ስለዚህ ካረንት አይኖርም ታች፣ በላይኛው በኩልም ያለን ካረንት አይኖርም። ሰው ያለን ካረንት የት ነው ማለት ነው? ኢ ሪጅን ውስጥ ልክ እንዳንድ ሽቦ ውሰጅ ፕላስቲክ የሆነ ከፈር የተደረገ ያለ አይደል? ውስጡ ደግሞ ሽቦ አለ። ሰው በላይኛው በኩል ኤፍ በታችኛው በኩል ደግሞ ዲ ሰ በላይ በታች ካረንት የለንም። ያለን ውስጥ ዝችኛ ውስጥ ብቻ ነው ያችኛ ኢሪጅን ውስጥ ብቻ ልናገኝ የሚችለው ካረንት። ይህ ካረንት ሎረንትስ ፎርስ የሚባል አለ። አሁን ምን ተፈጠረ? ቻርጆች ፖዚቲቭና ኔጋቲቭ የሚሆኑት በዚህ ዊንድ ይከፈላሉ። ሰፓሬትስ አይን ፖዚቲቭ አለን፣ ከዛ ኔጋቲቭ ኤሌክትሮን አለን፣ ከዛ ደግሞ ኒውትራል አለ እንዲሁ የሚቀመጥ ገና ቻርጅ ያልሆነ። ዊንዱ ምንድን ነው የሚያደርገው? ሁላቸውን ይገፋቸዋል ሲገፋቸው ሁሉም እኩል አይሄዱ። ማሳቸው የተለያየ ስለሆነ፣ ሳይክልና ትልቅ መኪና ወይ ሰው አንድ ቦታ ቢኖሩ ትልቅ ንፋስ ቢመጣ ሁሉም እኩል አይንቀሳቀሱ። በጣም ቀለል ያለውን ይዞ ነው የሚሄደው። ከበድ ያለውን ደግሞ ያው ወደኋላ ይቀራል። ስለዚህ ምን ሆኑ ማለት ነው? ተከፋፈሉ ማለት ነው። ይሄ አይን የምንለው ማሱ ከዊንዱ ጋር እኩል ነው። ዊንድ ማለት ንፋሱ ኒውትራል ነው፣ ከሱ ጋር እኩል ነው። ኤሌክትሮንስ ደግሞ ቀለል ያለች ናት ማሷ። እሷን ያስቀራትና ያኛውን ይዞት ይሄዳል ማለት ነው። ንፋሱ ንፋሱ እንደዚህ ይለያል። ማን እና ማንን አይንንና አይ ማለት ፖዚቲቭ ሆይና ኔጋቲቭ ይለያል። ኔጋቲቭና ፖዚቲቭ ከተለየ በኋላ ምን ተፈጠረ? ኤሌክትሪክ ፊልድ የሚባል አለ። ኤሌክትሪክ ፊልድ የሚፈጠረው ኔጋቲቭና ፖዚቲቭ ሲለያዩ ነው። ስለዚህ መስመር ይፈጠራል። ስለዚህ ኤሌክትሪክ ፊልድ ይኖረኛል፣ ቻርጅ ይኖረኛል። የመሬት ማግኔቲክ ፊልድ ደግሞ ከእሱ ጋር ይገናኛሉ። ሶስት አይነት ኤሌክትሪክ ፊልድ አለ፣ በንፋሱ የተፈጠረ ማግኔቲክ ፊልድ አለ፣ ከመሬት የመጣ ሶስት ደግሞ ቻርጆች አሉ። ስለዚህ በዚህ ምክንያት ምን ሆናሉ ማለት ነው? ዲናሞ ይፈጠራል ማለት ነው። ይሄ ሳይንሳዊ ትንታኔ ዊኮሊት ሎሬንትስ ፎርስ ብለን እንጠራለን ማለት ነው። የኤሌክትሪክ ፎርስ አለ፣ የማግኔቲክ ፎርስ አለ። በዚህ ፕሮሰስ አይኖስሪክ ዲናሞ ይፈጠራል። አይኖስሪክ ዲናሞ ካለ ካረንት ይፈጠራል ማለት ነው። ኤሌክትሪክ ፊልድ ሳይኖር ለምሳሌ ባትሪ ሳንገዛ ካረንት እናገኘ ማለት ተመሳሳይ፣ ኤሌክትሪክ ፊልድ ሳይኖር ካረንት እናገኝ። ስለዚህ ካረንት ተፈጠረ። ያ ካረንት እንግዲህ ማግኔቲክ ፊልድ ይፈጥራል። ይሄ ማግኔቲክ ፊልድ ተፈጠረውና መሬት ያላት ማግኔቲክ ፊልድ ሁለት አይነት ሆኖ ማለት ነው አትሞስፈራችን ውስጥ የተፈጠረ ካረንት እና መሬት ላይ የተፈጠረ ማግኔቲክ ፊልድ ሁለታቸው ኢንተራክት ይዳረጋሉ፣ ይገናኛሉ። ሲገናኙ ወይ ኦፖዝ ይዳረጋሉ፣ ይፋለሳሉ፣ ወይ ደግሞ ኢንክሪዝ ያደርጋል፣ ያሳድጋል አማውንቱ። በዚህ ሂደት አይኖስፍሪክ ካረንት የመሬታችንን ማግኔቲክ ፊልድ ሊያዛባ ይችላል ማለት ነው። ይሄ አይኖስፍር ውስጥ የሚፈጠር ካረንት ነው። ሌላው የመሬታችን ማግኔቲክ ፊልድ ሊያዛባ ወይ ደግሞ ሊጨምር ወይ ሊቀንስ የሚችለው ከፀሐይ የሚወጣ አሁንም ፓርቲክል አለ ያ ፓርቲክል ኤሌክትሮንስ ወይ ፕሮቶንስ መሬትን ይዞራሉ በሆነ ፎርስ ይዞራሉ ካረንት ይፈጥራሉ ዞረች ማለት ካረንት ፈጠረች ማለት ነው። ያ ካረንት ምን ተብሎ ይጠራል ሪንግ ቀለበታማ ካረንት እንደማለት ነው ይፈጥራሉ ያ አሁንም ካረንት ምን ይፈጥራል ማግኔቲክ ፊልድ ይፈጥራል ያው ካረንትም ሌላ የማግኔቲክ ፊልድን ካረንት ወይ እንዲጨምር ወይ ደግሞ እንዲቀንስ ያደርጋል ማለት ነው። ከ60 እስከ 1000 ኪሎ ሜትር የሚደርሰው የምድር አካባቢ አየር ንብርብር የሆነው አይኖስፌሪክ በቅንጣቶች የተሞላ ነው። እነዚህ ቅንጣቶች እንደ ፀሐይ ነፋስ ጂኦማግኔቲክ መስክና የአካባቢ አየር ተለዋዋጭነት በህዋ አየር ሁኔታ ክስተቶች ውስጥ ወሳኝ ሚና የሚጫወቱት ውስብስብ የኤሌክትሪክ ሞገዶችን ይፈጥራሉ። እነዚህን አይኖስፔሪክ ከረንትን መለካት በሳተላይቶች በኮሚኒኬሽን ሥርዓትና በመሬት መሠረተ ልማት ላይ የሚያደርሰውን የአየር ሁኔታ ለመረዳት እና ለመተንበይ ወሳኝ ነው የአይኖስፌሪክ ከረንትና ጂኦማግኔቲክ ፊልድ እንዴት ይለካሉ ስንል ጠይቀን ነበር ዶክተር ተሾመ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስ ሳይንስ ዘርፍ ተመራማሪ ተከታዩን ምላሽ ሰጥተውናል መሬታችን ማግኔቲክ ፊልዷ ይለወጣል በምን አንድ በአይኖስፌሪክ ካረንት ብለናል ሁለት ደግሞ ከፀሐይ የሚመጡ ፓርቲክሎች ኤሌክትሮንስና ፕሮቶንስ እነዛ ሪንግ ካረንት ይፈጥራሉ። በዛ ምክንያት የመሬታችን ማግነት ፊልድ ሊያዛቡ ይችላሉ ብለናል። የመሬታችን ማግነት ፊልድ አማውንቱ ከጨመሩ፣ ከቀነሰ ደግሞ የሆነ ኢምፕሊኬሽን አለው ብለናል። ኦኬ፣ እንደዚህ ከሆነ እንዴት ነው ሜጀር የምናደርገው ነው? አሁን ካረንት በአሜትር ሊንለካ እንችላለን። የራሱ የሆነ ሳይንቲስቶች እንዲህ አይነት ነገር ሜጀር የሚያደርጉበት መሳሪያ ፈልስፈዋል። ማግነቶ ሜትር ብለን የምንጠራ ማለት ነው። ማግነቶ ሜትር መሬት ላይ የሚተከል መሳሪያ ሆኖ የመሬትን ማግኔቲክ ፊልድ የሚለካ ነው። በዲጂታል ሊሆን ይችላል ዲያግራም ሊሆን ይችላል የሚለካ መሳሪያ ነው። ኢቭን አዲስ አበባ ላይ ነበረን ማግኔቶሜትር የሚባል በፈረንሳይ መንግስት፣ ወደ 19 ስልሳዎቹ አካባቢ ይመስለኛ ከተሳሳል አዲስ አበባ ዩኒቨርሲቲ ውስጥ የተተከለ መሳሪያ ነበረ። ምክንያቱም አዲስ አበባ ወይ ኢትዮጵያ ማግኔቲክ እኩዌተር የሚባል መስመር አለ። ልክ የመሬት ምድር ወገብ ዜሮ ድግሪ እንደምንለው ማለት ነው ጂኦግራፊክ መስመሮችና የጂኦማግኔቲክ መስመሮች የተለያዩ ናቸው። ጂኦግራፊ ዜሮ ምድር ወገብ ዜሮ ዲግሪ ማለት ኢኩዌተር ነው። የማግኔቲክ ፊልድ ደግሞ የመሬት ኢኩዌተር ደግሞ ከዛ ጋር እኩል አይደለም። ከዛኛው መስመር የወጣ ነው። ወይ ወደ ላይ ይሄዳል፣ ወይ ወደ ታች ይሄዳል። እንደት ነው የሚገኘው? ኮምፓስ ለምሳሌ ኮምፓስ አቅጣጫ ናሳያላል። ዜሮ ላይ ስትሆን፣ ወይ ደግሞ ሆሪዞንታል ስትሆን ያንን መስመር ተከትሎ የተሰራ መስመር ነው ማለት ነው። ሰው በዚህ ሂደት አዲስ አበባ በዛ መስመር ውስጥ ነው የምታልፈው ማግኔቲክ ኢኩዌተር ላይ ነው የምታልፈው በጂኦግራፊ አዲስ አበባ ኢኩዌተር አይደለችም ግን በጂኦማግኔቲክ ኢኩዌተር ኦልሞስ ዜሮ ፖይንት ቱ አካባቢ ዲግሪ በጣም ቅርብ ነው ማለት ስለዚህ ያንን ጸባይ ለማጥናት ብለው የተከሉት ኢንስትሩመንት ነው ይህ ማግኔቶሜትር የምንለው ግን አሁን እየሰራ አይደለም ምክንያቱም የባቡር መስመር አዲስ አበባ ውስጥ ሲሰራ በኤሌክትሪክ ነው የሚሰራ በኤሌክትሪክ ሲሰራ ማግኔቲክ ፊልድ ያመነጫል ማለት ስለዚህ ማግኔቲክ ፊልድ ሲያመነጭ ያ ኢንስትሩመንት ማንኛውም አይነት ማግኔት ፊልድ ነው ሜጀር የሚያደርገው። ስለዚህ ፎርስ የሆነ ኢረር የሚበዛበት ኖይዝ የሆነ ሜጀርመንት ሰጠ ማለት ነው። በዛ ምክንያት እንዲያቋርጥ ተደረገ እንጂ አዲስ አበባ ውስጥም ኢትዮጵያ ውስጥም ነበረን። ሌላው አደግረት አለን፣ አሁን እየሰራ አደለም። አክሊ እሱም ማግኔቶ ሜትር። በአጠቃላይ የመሬትን ማግኔቲክ ፊልድ ሊለካ የምችል መሳሪያ ማግኔቶ ሜትር ተብሎ ነው የሚጠራ ማለት ነው። የአይኖስፌርን ካረንት እዚሁ መሬት ላይ ሆነን መለካት ይቻላል እንደማለት ነው። የመሬታችን ማግነቲክ ፊልድ በጊዜ ይለዋወጣል። ለምሳሌ ሌሊት ላይ አይኖ ስራችን ካረንቱ ዜሮ ነው። ፀሐይ ወደ ሌላ አቅጣጫ ስለሄደች አይኖዜሽን ትንሽ ይሆናል። ስለዚህ ካሬንቱ የምናገኝ በጣም ትንሽ ይሆናል። ይሄ ማለት ማለት ነው መሬታችን ላይ የተተከለው መሳሪያ ሌሊት ላይ የራሱ የሆነ የመሬቱን ብቻ ነው ሜል ሊያደርግ የሚችለው ሊለካ የሚችለው ኦኬ። እንደዚህ ከሆነ ቀን ላይ የሌሊት ዛሬው የነገውም ከነገ ወዲያም ያለ ሌሊት ላይ ሜጀር ያደረገው ካረንት ማግኔቲክ ፊልድ የመሬቱ ብቻ ስለሆነ ቀን ላይ ደግሞ ተጨማሪ አለ ማለት ነው። ስለዚህ እሷን ቀንሳትለ አሁን የመሬታችን የቀንና የሌሊት ብዙም አይቀያየር አይለዋወጥም። ሁልሞስ ተመሳሳይ ናቸው። ኤክሰፕት በዲኬድ ካልሆነ በስተቀር ለውጥ ብዙም አይታይም። የቀን የሌሊት ካወቅ የሌሊቱ የመሬቱን ብቻ ስለሆነ ኖስር ስለለ የቀኑን ከቀነስ ነው ነው እናገኛለን ማለት ነው። አትሞስፈራችን ውስጥ ያለ ካረንት መሬታችን ላይ ኢፌክት ሊያመጣ የሚችለውን የማግኔቲክ ፊልድ ኢንዳክሽን ተጨማሪ እንደማለ ኢንዳክሽን ማለት ተጨማሪ የመጣውን መለካት ይቻላል ማለት ነው። በዚህ ሂደት ምን ያህል ካረንት አለ አትሞስፈራችን ውስጥ አይኖስር ውስጥ ብለን መሬት ላይ ሆነን ብቸኛዋን አናሊሲስ በመስራት ማወቅ ይቻላል። አትሞስፈራችን ውስጥ ምን አለ ሁለት አይነት ካረንቶች አሉ። አንዱ ሶላር ኖርማል ሬጉላር የሆነ ዛሬም ነገም ከነገ ወዳም ሊኖር የሚችል ይሄ ማለት ምድር ወገብ አካባቢም ከምድር ወገብም ከፍ ብንልም ሁልጊዜ በሶላር ዲናሞ በፀሐይ ሙቀት ያንን በዲናሞ የምናገኘ ልኖ ይችላል። ሁለተኛው ካረንት ልናየው የምንችለው ኢኳቶሪያል ኤሌክትሮጄት ተብሎ የሚጠራ ካረንት ነው። እሱ በጣም ዩኒክ የሆነ ካረንት ነው። ኢኳቶር ማለት ምድር ወገብ አካባቢ ምድር ወገብ ብልቻ አይደለም፣ ጂኦማግኔቲክ ኢኳተርን ተከትሎ ሊፈጠር የሚችል ካረንት ነው ማለት ነው። ኢትዮጵያ ላይ አዲስ አበባ ላይ ተጠንቶ የተገኘ አንድ የአይኖ ስራችን ውስጥ ያለ ካረንት ነው ማለት ነው። እሱን የራሱ የሆነ ቴክኒክ የሚገኝበት ቴክኒክ አለ። ምን አይነት ጸባይ ያለው መቼ ነው ትልቅ ሊሆን የሚችለው መቼ ነው ትንሽ ሊሆን የሚችለው እነዛ መንስኤዎቻቸው ደግሞ ምንድናቸው የሚለውን አጥንተናል ማለት ነው። ወቅት በወቅት ዲፔንድ ይሆናል። ማርች አፕሪል ብለን የምንጠራቸው፣ እዛ አካባቢ ትልቅ ነው የሚሆነው አይኖ ስራችን ውስጥ ያለ ኢኳትሮ ኤሌክትሮ ጄት የምንለው ትልቅ ነው የሚሆነው። አብዛኛው ጥናቶች የሚያሳዩ ይሄ ነው። ምክንያቱም ኦቨርሄድ ቀንና ሌሊት ኦልሞስት እኩል የመሆኑበት ወቅት ነው። ሌላ ደግሞ አሁን ኦቨርሄድ ስንለው ፀሐይ የምትቀርብበት ነው። ኦቫል ነው አይደል? ፀሐይ የምትዞረው መሬት የምትዞረው አንድ ጊዜ ፀሐይን መሬት የምትቀርብ አንድ ጊዜ ደግሞ ከመሬት የምትርቅበት እንዳይነት ነገር ነው። አሁን ለምሳሌ ክረምት አካባቢ እንውሰድ፣ ጆን ጁላይ፣ ኦገስት በዚህ አካባቢ ወቅቱ በዚህ ጊዜ የካረንት ትንሽ ነው የሚሆነ እንዲያነ ጸባዮች አሉ። ያ ካለ መሬት ላይ ሜጀር የምናደርገው ማግነት ክፊል ትልቅ ነው የሚሆነ ማለት ነው። ከማግኔቶሜትር የምናገኘው ሜጀርመንት ትልቅ ከሆነ አነሱራችን ውስጥ ካረንት ትልቅ ነው እንደማለት ነው። እዚህ ጋር ትልቅ ቁጥር የሚያሳየው እዚያ ጋር ትልቅ ቁጥር እንዳለ የሚያመለክት አናሊስ ነው ማለት ነው የምናገኘው። የፀሐይ ክስተት በፀሐይ በምድር ላይና በዙሪያ ባሉ የጠፈር አካባቢ ላይ ተጽዕኖ ሊያሳድር የሚችል ማንኛውንም ጉልህ ክስተትን የሚያጠቃልል ሰፊ ቃል ነው። እነዚህ ክስተቶች በአንጻራዊ ሁኔታ ከቀላል እስከ ኃይለኛ ሊሆኑ ይችላሉ። እነዚህን ክስተቶች በመከታተልና በመተንበይ ተጽዕኖአቸውን በመቀነስ የመሰረተ ልማትና የጠፈር ደህንነትን ማረጋገጥ ያስችላል። ከተለያዩ የፀሐይ ክስተቶች መካከል ሶላር ፌለር ስለሚባለው የፀሐይ ክስተት ዶክተር ተሾመ ተከታዩን ብለዋል። ከወትሮ የተለዩ ፀሐይ ላይ የሚታዩ ኢቨንቶች አሉ። ለምሳሌ ሶላር ፌለር ስንል ብዙ ጊዜ ተጨማሪ ኢነርጂ ወይ ደግሞ ራዲየሽን ይዞ ነው የሚመጡ። ትናንትና የነበረው አዮናይዜሽን ዛሬ ላይ ደግሞ ፍሌር ቢኖር አዮናይዜሽኑ ኢነርጂው ይጨምራል። ትልቅ ኢነርጂ ይዞ ይመጣል ማለት ነው። ትልቅ ኢነርጂ ይዞ ሲመጣ ዴንሲቲ ፕላዝማ የተፈጠረው አዮናይዜሽን ወይ ደግሞ ኒውትራል ወደ አዮን ወደ ኤሌክትሮን የተፈጠረው ብዛት ይጨምራል። ብዛቱ ጨመረ ማለት አሁን ኖርማሊ ካረንት ፍሎ ኦፍ ቻርጅ ነ የቻርጆች እንቅስቃሴ ነው። ቻርጆች በቅበዙ ቁጥር ካረንቱም ይበዛል ማለት ነው። ይሄ ኤቨንት ተፈጠረ ማለት አለ ማለት የምንጠብቆ ነገር ለየት ያየ ነገር ይኖራል ማለት ነው። በፍሌር ጊዜ አሁን የአኖስፈራችን ደንሲቲ በጣም ስለሚጨምር ሜጀርመንታችን በጣም ትልቅ ነው የሚያሳየው። በጣም ስፔሻል የሆነ ከትናንት ነው ከትናንት ወዲህ በፊት ያልታየው ነገር ዛሬ ኤቨንቱ ሲኖር እንዲጨምር ያደርጋል ማለት ነው። ሶላል ፍሌር አውት በርስት ኦፍ ራዲሽን ከፀሐይ አካል ተቆርጦ እንደማለት ነው። ባልተጠበቀ ሁኔታ ብዙ ኢነርጂ በጀት ወደ ምድር ወይ ደግሞ ወደ ሌላ ሶላር ፕላኔቶች ሊሆን ይችላል የሚለቅ ሲለቀ በዛ ጊዜ እንዳጋጣሚ ፀሐይ ስትዞር ወደ እኛ አቅጣጫ ሆና ሊሆን ይችላል። ወደ ምድር የዛ ሎኬሽን የተፈጠረበት ፕሌር ወደ እኛ አቅጣጫ ሊሆን ይችላል። ያኔ ስመጣ አይናይዜሽን ይጨምራል። አይናይዜሽን ጨመረ ማለት ደግሞ የምናገኘው ቻርጅድ ደንሲቲ ፕላዝማ ደንሲቲ ይጨምራል። ፕላዝማ ደንሲቲ ይጨምራል ማለት ካረንቱ በዛው ልክ ይጨምራል ማለት ነው። ያ ሲፈጠር ጂኦማግኔቲክ ፊልዳችን መሬታችን ላይ መጀር የምናደርገው ማግኔቶሜትር ትልቅ ነገር ያሳያል። ውድ የአገር ልጆች፣ የዕለቱ ከምድር እስከ ህዋ መሰናዶችን መሰናዷችን ያደምጣችሁትን ይመስል ነበር። በቀጣይ የእነዚህን መሰናዶ የመጨረሻ ክፍል እናስደምጣችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም አለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ ሰብስቢ ያይሉ ነኝ። ከሌሎች የኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታ እንመኛለን። እስከ ሳምንት ቸረን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ከዋ